ሳይንስና ቴክኖሎጂ ጤና ስትልን አድማጮቻችን፣ የሥነ ፈለግ ምርምር ከጥንታዊ የሳይንስ ዘርፎች ውስጥ አንዱ ሲሆን ግርዶሽ ደግሞ የዚህ ዘርፍ አንዱ ክስተት ነው። የዘርፉ ባለሙያዎች እንደሚሉት ግርዶሽ የጨረቃና የፀሐይ ግርዶሽ ተብሎ በሁለት ይከፈላል። የጨረቃ ግርዶሽም ጨረቃ በፀሐይና በመሬት መካከል ስታልፍ የመሬት ጥላ ጨረቃ ላይ ሲያርፍ የሚከሰት ሲሆን የፀሐይ ግርዶሽ ደግሞ ጨረቃ በምድርና በፀሐይ መካከል ስታልፍ የፀሐይን እይታ በከፊል ወይም ሙሉ በሙሉ በምትጋረድበት ጊዜ የሚከሰት ነው። ይህ የፀሐይ ግርዶሽ ሙሉ፣ ከፊል፣ ቀለበታማ እንዲሁም ደግሞ አልፎ አልፎ የሚከሰት ድብልቅ ወይም አጥር ግርዶሽ በመባል ይታወቃል ይላሉ። የስነፈለግ ባለሙያው መጋቢ አዲስ ዶክተር ሮዳስ ታደሰ በእርግጥ የፀሐ ግርዶሽ ሶስት አይነት ነው። ሙሉ የፀሀይ ግርዶሽ አለ፣ ቶታል ሶላር ኤክሊፕስ የሚባለው ነው። ከፊል የፀሐ ግርዶሽ አለ፣ ፓርሻል ሶላር ኤክሊፕስ ነው። ስነሰ ራት ደግሞ ጁን ትወንቲ ፈርስት የታየ ቀለበጣማ የፀሐይ ግርዶሽ ወይም አኑላል ሶላር ኤክሊፕስ ነው። በእርግጥ የጥንት የኢትዮጵያ ሳይንስ የአቀድ ግርዶሽ የሚል የሚንደሞ ይጨምራሉ ሊቃውንቱ የአቀር ግርቦች ደግሞ በስድስት መቶ ዓመት አንዱ የሚከሰትና ለተለያዩ ነገሮች ምልክት የሚሆን ነው። እነዚህ ስነ ፈለጋዊ ክስተቶች በዓለም ላይ ከክርስቶስ ልደት በፊት ጀምሮ በተለያዩ ጊዜዎችና ቦታዎች ሲታዩ መቆየታቸውን መረጃዎች ያሳያሉ። ከክርስቶስ ልደት በኋላም በጎርጎሪያኑ የካቲት 29 ቀን 1504 ዓ ም ክርስቶፎር ኮሎምበስ ማዕከላዊ አሜሪካን ለማሰስ በተጓዘበት ወቅት መርከቡ ወክል ገጥማት ጀማይካ ባረፈበት ወቅት የፀሐይ ግርዶሽ ማየቱን መዛግብቱ ይጠቁማሉ። በኢትዮጵያም ያለፈው እሁድ ሰኔ 14 ቀን 2012 ዓ ም ቀለበታማ የሳት ግርዶሽ በተለያዩ አካባቢዎች ተከስቷል። ይህ የፀሐይ ግርዶሽ ከኢትዮጵያ በተጨማሪ በፓኪስታን፣ በህንድ፣ በማዕከላዊ አፍሪካም የታየ ሲሆን ለኢትዮጵያ ከብዙ ዓመታት በኋላ የታየ ለየት ያለ ክስተት መሆኑን የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ተቋም ዳይሬክተር ዶክተር ሰለሞን በላይ ይገልጻሉ። ሙሉ ጨለማ የሚሆንበት አጋጣሚ ቀለበታማ ሆኑ ልዩ ሆኑ የሚሆንባቸው አጋጣሚዎች እጅግ በጣም በጣም በጣም በጣም ሬር ነው። የሚታዩበት ከብዙ ጊዜ በኋላ ነው። ምናልባት እኔ እንደማስታወሰው አስራ ሰባት ሀያ በኋላ ነው ይሄ የታየው ከዚህ በኋላ ኢትዮጵያ ውስጥ ፀሐይ ግርዶሽን ጨለም ያለ የተወሰነውን ምናየው ከአስራ ስምንት አመት በኋላ ወደ አፋር አካባቢ እና ከዛ ደግሞ ሌሎች ላይ መቶ አርባ ስድስት አመት መሪ በላይ እንዲያውም አራት መቶ አመት እንደዚህ የርል ስለሆነ ክስተቱ የተለየ ብዙ ቦታዎችን የሚሸፍን ደረቃማ መሬትን እየተከተለ የሚሄድ ለምርምሩም የበለጠ ፕሪሳይዝ የሚያደርግ ስለሆነ ይሄ ከብዙ ጊዜ በኋላ የሚታይ በመሆኑ ነው ልዩ ክስተት፣ ልዩ ቅርጥ፣ ልዩ ሚዲያ ሽፋን እና ልዩ ትኩረት የተሰጠበትም ይሄ ነው አላም። ከምዕራብ ወለጋ ተነስቶ ወደ ሰሜን ምስራቅ ኢትዮጵያ አካባቢዎች የተጓዘው ይህ የፀሐይ ግርዶሽ በአፋር በአለማጣ በላሊበላ እና በሌሎች አካባቢዎች በጉልህ ታይቷል በተለይ በላሊበላ 98 በመቶ ጨለማ እንደነበር በወቅቱ ሂደቱን የተከታተሉት መጋቢያ አዲስ ዶክተር ሮዳስ ታደሰ ገልጸዋል እንደ ስነ ፈለግ ባለሙያው ክስተቱ ሌላም የተለየ ነገር ነበረው በማንኛውም የግርዶች ጊዜ ፀሐይ፣ ጨረቃ፣ መሬት መስመር መስራታቸው የታወቀ ነው። አሁን ግን የአሁኑ ግርቦች ትንሽ ለየት የሚያደርገው ሰመር ሶልስቲስ የሚባለ ነገር ተጨምሯል። ሰመር ሶልስቲስ ማለት የበጋ ዕለት የሚጀምርበት ማለት ነው። እንደምታውቁት ያው ጀሰም የሚስከክበት ያሉ አለማት በተለይ ፀሐይ ማጠልቅበትም ወይም ረጅሙ ቀን ተብሎም የሚታወቅ ነው። ሰመር ሶልስቲስ ፊንክ ወንኪፈልስት ላይ ነው የሚጀምረው። እንደ አጋጣሚ ከግርጎሹ እለት ጋራ ተገጣጥመዋል። ይሄ ብቻ ሳይሆን የተለያዩ መስመሮችን በሰማይ ላይ ተገጣጥመዋል። ጋላክቲክ ፕሌንም የሚባል ነገር አለ። እሱም የስነ ተሀሊ ማይከል የሚገኙ እነዚህ እነዚህ ነገሮች ሁሉ ተገጣጥመዋል። በዕለቱም ብዙ ፕላኔቶች ነበር የወጡት ሜርኩሪና ቬኑስ በምስራቅ ሆነው ሁለቱ ፕላኔቶች ከፀሐይ ጋር አብረው ወጥተዋል። በስተ ምዕራብ አቅጣጫ ደግሞ ሳተር፣ ጁፒተር ማርስም ነበሩ እና እነዚህ ነገሮች የተንጠመሱ ያለ ነገር አሳይተናል የሚል እምነት አለን። እንደ ኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ተቋም ይህ ክስተት ከአስራ አምስተኛው መቶ ክፍለ ዘመን ጀምሮ የሚታወቅ ሲሆን በርካታ ጎብኚዎችን በመሳብ ላይ ይገኛል። ዘንድሮ የተከሰተውን የፀሐይ ግርዶች ለማየትም በርካታ ሳይንቲስቶችና ጎብኚዎች ቀጠሮ ይዘው የነበረ ቢሆንም በኮሮና ወረርሽኝ ሳቢያ ሳይሳካ ቀርቷል። የተቋሙ ዳይሬክተር ዶክተር ሰለሞን በላይ እንደሚሉት ኮቪድ-19፣ ሀገሪቱ ከጎብኚዎች ታገኝ የነበረውን ገቢ ቢያሳጣትም ክስተቱ ግን በዘርፉ ለሚደረገው ሳይንሳዊ ምርምር ጠቀሜታው የጎላ ነው። በጣም ትልቁ ነገር በትምህርት ቤት በዩኒቨርሲቲ፣ በቲዎሪ ሲማሩ የነበሩትን በትክክል በተግባር አዩት። በተግባር በሚያዩበት ጊዜ ከዚህ በኋላ የበለጠ ሰፊ የሆነ ምርምር Dan dan ቲዎሪውን ለማመንም በደንብ ራሱን ኮንቪንስ ካላረገ ሲጠረጠር የነበረው በሰፊው ማመንን ስላስቻለው አሁን የታየው ምክንያቱም ፀሐይ ግልቦች ከዚህ በፊት ቢሆን አልበርታ አስራ ዘጠኝ ዜሮ ስምንት ላይ የቲዎሪ ጀነራል ቲዎሪ ፍርድ አክቲቪቲን ፕሩፍ ለማድረግ የተጠቀሙበት ነው። የሂሊየምን ኤለመንትን መኖሩን በጣም አስራ ዘጠኝ ስልሳ ዘጠኝ የተጠቀሙበት ነው። ትክክለኛ ሜጀርመንት ለመውሰድ ላይ ከፀሐይ ላይ ስርዓተ ፀሐይ ላይ የሚጠቀሙበት ዘዴ ነው አሁን ቀደም የበለጠ እያንዳንዱን ዲስታንስ ባህሪውን የፀሐይን ስትራክቸሩን ወይም አካላትን እና አካባቢያዊን በሙሉ ለማጥናት እውነት መሆኑን ያረጋገጠበትና ለማጥናት በጣም ሰፊ ድል መነሳሳትን የሰጠበት ነው። በአጠቃላይ የፀሐይና የጨረቃ ግርዶሽ መሬት፣ ፀሐይና ጨረቃ በአንድ መስመር ላይ በሚገጣጠሙበት ጊዜ የሚከሰቱ ስነፈለጋዊ ክስተቶች ናቸው። እነዚህ ክስተቶች ብዙውን ጊዜ ከተፈጥሮ በላይ በሆነ አንዳች መለኮታዊ ኃይል ጋር ሲያያዙ የነበረ ቢሆንም የቀን መቁጠሪያዎችን ለመቀመር መንገድ ከፋች በመሆን በሰው ልጆች የሥልጣኔ ታሪክ ውስጥ የጎላ ስፍራ ይዘው ቆይተዋል። ከዚህ በተጨማሪም አሪስጣጣሊስ መሬት ክብነች የሚለውን ጽንሰ ሐሳቡን ለማሳመን አሪስጣቅሌስ ለተባለው ሌላው የግሪክ ስነ ፈለግ ተመራማሪ ደግሞ ፀሐይና ጨረቃ ከመሬት ምን ያህል እንደሚርቁ ለመገመት እንዲሁም አልበርት አንስታይን የአንጻራዊነት ጽንሰ ሀሳቡን ወይም ሪሌቲቭ ቲዮሪን ለማረጋገጥ ረድቶታል። እንደ መጋቢ አዲስ ዶክተር ሮዳስ ታደሰ፣ ስነፈለግ በኢትዮጵያም ጥንታዊ መሰረት አለው። በእርግጥ ኢትዮጵያ በዚህ ሳይንስን ቀዳሚ ነበረች፣ የራሳችንን ነገር እንተን ተብሎ እንዲጣልና እንዲወድቅ በመደረጉ እንጂ ሜርኩሪን አቃር ብትባል ነበር። ቬኑስን ዙህራ ይሏት ነበር። ማርስ ማይ ሂሉት ነበር። ጁፒተርን መሽተር ሂሉት ነበር። ሳተርንን ዙሃል ሂሉት ነበር። እነዚህ ከክርስቶስ ልደት በፊት የታወቁ ናቸው። ሰዎች ፕላኔቶችን በቀላሉ በአይናቸው ማየት ይችላሉ። የሚወጡበት ወራት አለ። ወራቱን ብቻ ማወቅ ነው። እንደ ባለሙያው በአሁኑ ወቅትም በዓለም አቀፉ የስነ ፈለክ ህብረት ውስጥ በዘርፉ ሶስት የኢትዮጵያ ስራዎች ተመዝግበው ይገኛሉ። አሁን ያለው ሳይንስ በስለ ዘጠኝ ሰላሳዎቹ አይዙ ኢንተርናሽናል አስትሮኖሚካል ዩኒየን እና አለም አቀፍ የአስትሮኖሚ ህብረት ሰማኒያ ስምንት ክብረ ተቀዋክ ኮንስታሌሽኖችን መዝግቧል። ኦፊሻል ሪኮግናይዝ ኮንስታሌሽኖች ናቸው። ከነዚህ ውስጥ ሶስቱ ለኢትዮጵያ ናቸው። አንድሮሜዳ ፕሪንስስ ኦፍ ኢትዮጵያ፣ ካሲዮጵያ ኪን ኦፍ ኢትዮጵያ ንግሥተ ከኢትዮጵያ ኢትዮጵያስ ኪንግ ኦፍ ኢትዮጵያ ንጉሰ ኢትዮጵያ ብሎ ሶስቱን ለኢትዮጵያ መዝግቧል። ስለዚህ አሁን በጠፈር ካርታ ላይ ኢትዮጵያ በክብር ሶስቱ በሀገር ደረጃ በብቸኝነት የተጻፈች ኢትዮጵያ ናት እና ከዛ በኋላ ደግሞ የተነሱት ኢትዮጵያውያን ራን ማፍቀው ቀለምበት ብጦ ብሬ ቀርጾ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብ፣ ስለ ፕላኔት፣ ስለ ነፋርከት፣ ስለ መዛለቅ፣ ስለ ነጎድጓድ አጠቃላይ ኮስሞሎጂውን ጽፈው አኖሩ። በእነ ላሊበላ ዘመን ደግሞ ሆባ የስነ ፈለክ መመልከቻ ገና ምን እንደሆነ ሳያውቁ እነ ጋሊሊዮ ሳይነሱ እነ ላሊበላ ዘመን የስነ ፈለክ መመልከቻ በቤተ ገብርኤል ላይ የነበራት ሀገር ነበረች። እንግዲህ ብዙሀኛዎቿ ምስክር ናቸው። ያም ቢሆን ይህ ሀገር በቀል ሀብት ጥቅም ላይ እየዋላ ለመሆኑን ብዙዎች ይናገራሉ። ዶክተር ሰለሞን በላይ ችግሩን እንደሚጋሩ ጠቅሰው እሳቸው የሚመሩት የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ተቋም ካለፉት ሶስት ዓመታት ወዲህ ሀገር በቀል እውቀቶችን ከዘመናዊ ሳይንስ ጋር በማጣመር ጥቅም ላይ እንዲውሉ ለማድረግ ጥናት እየተደረገ መሆኑን አመልክተዋል። አንድሮሜዳ በሚል ርዕስ በኢትዮጵያ ጥንታዊ የሥነ ፈለግ ምርምር ላይ የሚያተኩረውን መጽሐፍ ጀምሮ የበርካታ መጽሐፍት ደራሲ የሆኑት መጋቢ ሐዲስ ዶክተር ሮዳስ ታደሰ በበኩላቸው ትውልዱ ሀገር በቀል እውቀቶችን እንዲቀስም የሀገሪቱ ስርዓተ ትምህርትም በኢትዮጵያዊ የሳይንስ መንፈስ እንዲቃኝ መክረዋል። የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫንነኝ፣ መልካም ጊዜ።